ኢትዮጵያ ውስጥ እየተስተዋለ ያለው ረሃብ የገዢው ፓርቲ የፖሊሲ ውድቀት ነው ሲል ሰማያዊ ፓርቲ ከሰሰ። ፖሊሲው ገበሬውን የመንግስት ኢሰኛ ያደረገው ስለሆነ ገበሬው ነጻ እስካልሆነ ድረስ ረሀብ ሊጠፋ እንደማይችልም የሰማያዊ ፓርቲ መሪዎች ይናገራሉ። የኢትዮጵያ መንግስት በበኩሉ ስራ ላይ ያለው ፖሊሲ ባይኖር ኖሮ ዛሬ የእርዳታ ፈላጊዎች ቁጥር በብዙ ጥፍ እየጨመረ ሊሆን ይችል ነበር ይላል። መለስካቸው አምሃ ዝርዝሩን ይዟል። ሰማያዊ ፓርቲ ዛሬ ረፋዱ ላይ በጽፈት ቤቱ በሰጠው ጋዜጣዊ መግለጫ ባሰራጨው ጽሑፍ ገና ከርዕሱ ረሃቡ የገዢ ፓርቲ የፖሊሲ ውድቀት ነው ሲል ክሱን ይጀምራል። በተለይም ባለፉት አስር ዓመታት ኢኮኖሚውን በሁለት አሃዝ እያሳደገ እንደሚገኝ ልሳኑ ባደረጋቸው የመንግስት ብዙሀን መገናኛዎች በረሃብና በርዛት እየተሰቃየ ለሚገኘው ሕዝብ መልሶ እየነገረ ይገኛል ሲልም መንግስት ተመዝግቧል ያለውን ፈጣን የምጣኔ ሀብት እድገት ፉርሽ እንደሆነ ለማሳየት ይሞክራል። መረጃዎችን በመጥቀስም በአሁኑ ጊዜ ከ7.5 ሚሊዮን በላይ ኢትዮጵያውያን ለከፋ የረሃብ አደጋ ተጋልጠዋል፣ ከ40 ሺህ በላይ ሕፃናትም የረሃቡ ሰለባ ሆነዋል ሲል ያትታል። ይህ አደጋ የተፈጠረው በኤልኒኞ ወይንም በሌላ የተፈጥሮ ክስተት ሳይሆን መንግሥት በሚከተለው ፖሊሲ ነው ሲሉ የፓርቲው ፕሬዝዳንት አቶ ይልቃል ጌትነት ይከራከራሉ። የኢትዮጵያ ገበሬ የመሬቱ ባለቤት አይደለም። የኢትዮጵያ ገበሬ አሁንም የመንግስት ጭሰኛ ነው። የኢትዮጵያ ገበሬ በራሱ ነፃነት የራሱን መሪዎች አይመርጥም፣ የራሱን አስተዳዳሪዎች አይመርጥም፣ የራሱን መንግስት አያቋቁም። በእነዚህ ተያያዥ ምክንያቶች በእነዚህ ተያያዥ ፖሊሲ ምክንያቶች ሰፋፊ እርሻዎች የሉም። መሬት ፕራይቬታይዝድ አይደለም። በደርግ እንኳን የነበሩትን አጥፍቷቸዋል። ያ ደርግ የጀመረው ነገር በአጠቃላይ በመስኖ ላይ ያለው ዝርክርክነት፣ የመሬት ፖሊሲው እንዲሁም ደግሞ የኢህአዴግ ተቀባይነት አለማኖር እና የአፈጻጸም ደካማነቱ ምሁራንን አግላይነቱ፣ እነዚህ ዋና ዋና ለድርቁ ምክንያቶች ናቸው። የፓርቲው ምክትል ፕሬዚዳንት አቶ ነገሰ ተፈረደኝ በበኩላቸው ድርቁ ወይንም የዝናብ እጥረቱ የመጣው ኤልኒኖ በተሰኘው የአየር ንብረት ክስተት መሆኑን ሳያስተባብሉ ለዚህ ግን ዝግጁ ሆነው መገኘት ይቻል ነበረ፣ ሲሉ ከጋዜጠኞች ከተሰነዘረው ጥያቄ ተነስተው ያብራራሉ። ይሄ ኤልኒኖ ከአንድ አመት በፊት አደጋ እንደሚያስከትል ተነግሯል። የኢትዮጵያ መንግስትም ያውቃል። ካላወቀ ደግሞ አጠቃላይ ችግር አለ ማለት ነው። ዋናው አደጋ የመሸፋፈኑ ነው እንጂ የክላይሜት ፕሪዲክሽን ሴንተር ከአንድ ዓመት በፊት ከኢትዮጵያም አልፎ ለሚመለከታቸው የዓለም አቀፍ ድርጅቶች አስታውቋል። የተወሰደው እርምጃ ምንድን ነው? የለም። የኢትዮጵያ መንግስት ባለስልጣናት በተለያየ ጊዜ እንደገለጹት የማይናቅ ቁጥር ባላቸው የሀገሪቱ ዜጎች ላይ በአሁኑ ጊዜ የምግብ እጥረት እንደተከሰተ ተናግረው፣ መንግስት ግን ይህንን እየተቋቋመ ነው ሲሉ ይደመጣሉ። በግብርና ሚኒስቴር የህዝብ ግንኙነት ቢሮ ዲሬክተር አቶ አለማየሁ ብርሃኑ ይህን በተመለከተ በቅርቡ ለቪኦኤ እንዲህ ብለው ነበረ። ግብርናችን ደግሞ ይህንን ሊቋቋም በሚችል ሁኔታ ፖሊሲና ስትራቴጂ ቀርጸን ከዝናብ ጥገኝነት ለመላቀቅ ሰፊ ስራ ነው እየተሰራ ያለ። እንደ ድሮ ቢሆን አሁን ይረዳል ተብሎ የሚጠበቀው የህዝብ ቁጥር በሶስትና አራት እጥፍ ገኖ ይወጣ ነበረ። ግብርናው ባለው ፖሊሲና ስትራቴጂ ተደግፎ እየተሰራ ካለ እና ከመጣው ልማትና እድገት አንጻር አሁን የተረጂውን ቁጥር በሚታወቀው መጠን ልንቀንስ ችለናል ብሎ መውሰድ ይቻላል እና ውጤቱ የመጣው ልማቱ፣ እድገቱ በተከታታይ ከመመዝገቡ ጋር ተያይዞ ስለሆነ በዚህ አይነት ሁኔታ ልንወስድ እንችላለን። የሰማዊ ፓርቲዎች ግንኙነት ኃላፊ አቶ አበበ አካሉ በበኩላቸው መንግስት የግብርናውን ዘርፍ ምርታማነት ከፍ በማድረግ በኩል በቂ ሥራ አልሠራም ባይ ናቸው። የኢትዮጵያ አርሶ አደሮች ዛሬ የሚጠቀሙባቸው አብዛኞቹ ቴክኖሎጂዎች ለሺዎች ዓመታት ከእኛው ጋር የነበሩ ናቸው ይላሉ። የገበሬው የእርሻ ያሰረስ ባህሉ እስካሁን አንድም ለውጥ አላመጣም። ወደ እንዴት ነው ዘምሯል? ጥንት ቅድማያቶቻችን በበሬ ያርሱ ነበር። ዛሬም ያለው ትውልድ የሚያርሰው ምንድን ነው የተደረገው? ይህን እንኳን እንደው አንድ የገበሬ ማሳ ላይ ኮምባይነር እና ሃርቨስተር እና ያለን ትራክተር እና ያለን ይህንን መለወጥ እኮ ነው ያልቻልን። ይሄን ፖሊሲው ይሄን ሲቀርጽ በሚቀጥሉ ዘመናት ላይ እንዴት አድርገን ነው እነኝ ችግሮች መጣፍ ምን ይችላል? እስከ መጨረሻው ቴክኖሎጂው ነው የምንጠቀመው እንዴ እንደነ ጃፓን የመሳሰለ ባደጋ የተጠቁ አገሮች አሉ እንዴ። ግን በምን ያህል ፍጥነት በቁጥር ሱ እንዳሉት ነው ለዜጎቻችን ስለ ክብር። እኛ እኮ አንድ የሞተ የአፋር ፍየል እንኳን አላሳየንም እኮ ኢትዮጵያ ቴሌቪዥን አይተናል? የውጭ ሚዲያዎች ያስተቡት ለምን አናየው ኢህአዴግ ምን ያስፈራዋል እነኝህን ችግሮች ለማሳየት እየተራሙናቸው ናቸው ወገኖቻችን ግን ምን አለበት አድገናል እየተባለ ተረመናል የሚባለው ነገር ስለሚፈራው ሚስጥሩ እንዳይገለጽ ስለፈለጉ ነው ስለዚህ የፖሊሲው ውድቀት ነው ነው የምንለው ገዢው ፓርቲና መንግስቱ ግብርና መር የኢኮኖሚ ፖሊሲው ካለፉት አስር ዓመታት ጀምሮ የሀገሪቱን ኢኮኖሚ በሁለት አሃዝ አመታዊ እድገት እንዳራመደው ይገልጻሉ የመሬት ፖሊሲን በተመለከተም መሬት የመንግስትና የህዝብ ነው በሚለው ህገ መንግስታዊ ድንጋጌ በቀላሉ ሊሻሻል የማይችል እንደሆነ በማያጠራጥር መልኩ ገልጿል። ዛሬ በሕይወት የሌሉትና ሀገሪቱን ከሁለት አስር ዓመቶች በላይ የመሯት አቶ መለስ ዜናዊ በአንድ ወቅት አሁን ያለው የመሬት ይዞታ የሚቀየረው በኢህአዴግ መቃብር ላይ ነው ሲሉ ለተቃዋሚዎቻቸው እቅጩን ነግረዋቸው እንደነበረም አይዘነጋም። መለስታቸው አማ لأمريكا دمس راديو كاديس على